ደቡብ አፍሪቃዊቷ ንኮሳዛና ድላሚኒ ዙማ በጎርጎሮሳዊ 2012 ዓ ም የአፍሪቃ ህብረት ኮሚሽን ሊቀመንበሪት ሆነው ሲመረጡ የአህጉሪቱ ሰማይ የተስፋ ደመና አርግዞ ነበር። በርካታ ተንታኞች ድላሚኒ ዙማ የተጣለበትን ኃላፊነት መከወን ተስኖታል እየተባለ የሚወቀሰውን የአፍሪቃ ህብረት ኮሚሽን ስልጣን ለተተኪያቸው ሲያስረክቡ እንደታቀደው ለውጥ ለማምጣታቸው እርግጠኛ አይደሉም። የህብረቱ ኮሚሽን ከውስጥም ሆነ ከውጭ የአወቃቅርና የአሰራር ለውጥ ማድረግ አለበት የሚሉ ድምጾች እየተሰሙ ነው። ኮሚሽኑ ፖሊሲ ከማርቀቅ ያለፈ ስልጣን ማጣቱ የድርጅቱን መመሪያዎች ለማስፈጸምም ሆነ ህግጋት በሚጥሱ አባል አገራት ላይ ማዕቀም መጣል የሚያስችል ተቋማዊ አቅም አለመኖሩ በተንታኞች ከሚጠቀሱት መካከል ይገኙበታል። የኮሚሽኑ ሊቀመንበር የራሱን ምክትል ሊቀመንበርም ሆነ ስምንት ኮሚሽነሮቹን የመምረጥ ስልጣን የለውም። ኮሚሽኑን እንደገና የማዋቅር ሀሳብ የተጠነሰሰው ከ10 ዓመት በፊት ቢሆንም የሩዋንዳው ፕሬዚዳንት ፖል ካጋሜ በ27ተኛው ጉባኤ ባለሙያዎች አዋቅረው ሞክረውታል። አዲስ አበባ ዛሬ የተጀመረው ጉባኤ የኮሚሽኑን ስልጣንና አወቃቀር የመከለስ ፍላጎቱን እንደገፋበት ተሳናባቹ የህብረቱ ሊቀመንበር የቻዱ ፕሬዝዳንት ኤድሪስ ደቤ ጥቆማ ሰጥተዋል። በአፍሪካ የጸጥታ ጥናት ተቋም ተንታኝ ሆነው የሚያገለግሉት ሌስሎው በአዲስ አበባ ጉባኤውን በቅርበት በመከታተል ላይ ከሚገኙት መካከል አንዷ ናቸው። የጉባኤው ሊቀመንበር ፕሬዚዳንት ኤድሪስ ዴቤ በመክፈቻው ስብሰባ ማሻሻያውን ተግባራዊ ለማድረግ ዝግጁ መሆናቸውን ተናግረዋል። በትክክል ምን ለማድረግ እንደወሰኑ ግን በዚህ ወቅት የታወቀ ነገር የለም። ስንገምት ከዚህ ቀደም ከቀረበው የማሻሻያ ሀሳብ ጋር ተመሳሳይ ሳይሆን አይቀርም። የአፍሪቃ ሀገሮች የማሻሻያ ሀሳብ እያቀረቡት ከአስር ዓመት በፊት ነበረ። ፕሬዝዳንት ፖል ካጋሜ ያዋቀሩትና ዘጠኝ አፍሪቃውያን የተካተቱበት ኮሚቴ ህብረቱ የ2063 ውጥኑን ለማሳካት ውጤታማና ራሱን የቻለ ተቋም አድርጎ የማዋቀር ኃላፊነት በቀደመው ጉባኤ ተቀብለዋል። ፖል ካጋሜ በበላይነት የሚመሩት የለውጥ ኮሚቴ የአፍሪቃ ህብረትን ከገንዘብ ድጎማ ጥገኝነት የማላቀቅ እቅድም አለው። የአፍሪቃ ህብረት በአህጉሪቱ ለሚያከናውናቸው ተልእኮዎች የአባል ሀገራት መዋጮ በገንዘብ ምንጭነት መጠቀም የተሻለ አማራጭ ተደርጎ ተይዟል። የአፍሪካ ህብረት ስራዎችን ወጪ ለመሸፈን ወደ አህጉሪቱ በሚገቡ ሸቀጦች ላይ ዜሮ ነጥብ ሁለት በመቶ አስገዳጅ ቀረጥ የመጣል እቅድ ባለፈው ዓመት ጸድቋል። ተግባራዊነቱ ግን መጀመሪያ ካስታወቁበት ጊዜ አኳያ ዘገምተኛ ሆኖ ይታያል። በእርግጠኝነት የአፍሪቃ ሀገራት ሀሳቡን ተግባራዊ የማድረግ እቅድ አላቸው። ሌላው አማራጭ 50 በመቶ የሚሆነውን የህብረቱን ወጪ ባለግዙፍ ኢኮኖሚ ሀገሮች ማለትም ደቡብ አፍሪካ፣ ናይጄሪያ፣ አንጎላና ግብፅ እንዲያዋጡ ማድረግ ነው። ነገር ግን በተለያዩ ሀገሮች ግጭቶችና ቀውሶች በመቀስቀሳቸው የህብረቱ ወጪ ከፍ ማለቱ አይቀርም። አባል ሀገራትም መዋጮ በአግባቡ አይከፍሉም። ሞሮኮ ከሶስት አስርት ዓመታት በፊት በተቃውሞ ረግጣ የወጣችውን አህጉራዊ ተቋም እንደገና ለመቀላቀል ያቀረበችው ጥያቄ በአባል አገራት ዘንድ መከፋፈል ቢፈጥርም ህብረቱ የሚፈልገው ይመስላል። ሞሮኮና ንጉሥ መሐመድ አምስተኛ ያላቸው የፈረጠመ ኢኮኖሚያዊ አቅም የቀድሞዋ ሊቢያ እና ሞአመር ጋዳፊ የነበራቸውን ሚና ሊተካ ይችላል የሚል ተስፋ መኖሩን ሌስለው ተናግረዋል። የሞሮኮ ጥያቄ እጅጉን ከፋፋይ ጉዳይ ነው። ምክንያቱም ደቡብ አፍሪቃና አልጄሪያን ጨምሮ በርካታ ሀገሮች የምዕራብ ሰሃራዊ ጉዳይ ሞሮኮ አባል ከመሆኗ በፊት ሊፈታ ይገባል የሚል አቋም አላቸው። በርካታ አገሮች ግን ሞሮኮ በአፍሪቃ አህጉር ውስጥ የምትገኝ እንደመሆኗ ህብረቱን እንድትቀላቀል ፈቃዳቸው ነው። የቻዱ ውጭ ጉዳይ ሚኒስትር ሙሳ ፋቄ መሐማት አራት ተፎካካሪያቸውን ረትተው የአፍሪቃ ህብረት ኮሚሽን ሊቀመንበር ሆነዋል። የ54 ዓመቱ ጎልማሳ የሚረከቡት ስልጣን ግን ተንታኞች በአፍሪቃ ህብረት ውስጥ ትርጉም ያለው የአወቃቀር ለውጥ ካልተደረገ በቀር የሚረባ አይደለም ሲሉ የሚያጣጥሉት ነው።